ኬንያ ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች የሕገ ወጥ ንግድ መተላለፊያ ናቸው ያለቻቸውን ቀዳዳዎች ለመዝጋት እርምጃ መውሰዷ ተገለጠ። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። የኬንያ መንግስት ከዋናው ድንበር መተላለፊያ ውጭ ያሉት የንግድ መስመሮች ለደህንነት ስጋት ናቸው፣ ሀገሪቱንም ገቢ እያሳጧት ነው በሚል ከባለፈው ሳምንት መጨረሻ ጀምሮ ዝግ ማድረጉን አስታውቋል። የኬንያ ሀገር ውስጥ ገቢ ባለስልጣን በሞያሌ ምንም እንኳን ዋናው የገቢና ወጪ ንግድ መቆጣጠሪያ ቢኖርም ነጋዴዎች ግብር ላለመክፈል ከላ የሌላቸውን መንገዶች ስለሚጠቀሙ ሀገሪቱ በቀን እስከ 30 ሺህ ዶላር እያጣች እንደሆነ አስታውቋል። ነገር ግን የኬንያ መንግስት የወሰደው እርምጃ ነዋሪዎችን ጎዳል ብለዋል ለአሜሪካ ድምጽ አስታየታቸውን አስተያየታቸውን የሰጡት የሞያሌ ከተማ ነዋሪዎች በንግድ ስራ የሚተዳደሩ አቶ ቃልቻ ዋቆ በእነህ በታገዱ መንገዶች የሚተላለፉ ቁሳቁሶች ለግብር የሚበቁ አይደሉም ሲሉ ይናገራሉ። ይህ መንገድ በምን ምክንያት እንደተዘጋ አላውቅም። የአካባቢው ነዋሪ ይህንን ውሳኔ አልተቀበለም። ምክንያቱም አሁን ሁሉም ስራ ቆሟል። የከተማይቱ ሰው በንግድ ሥራ ነው የሚተዳደረው። ስለዚህ የአገር ሽማግሌዎች ስለ ሁኔታው መፍትሄ ለማፈላለግ እየተወያዩ ናቸው። ኅብረተሰባችን በጣም ተጎድቷል። ነዋሪዎች ከኬንያ በሶመሬ በኩል ወደ ኦሮሚያ የሚያዘልቀው መንገድ እንዲሁም በጉለድ በኩል ወደ ኢትዮጵያ ሶማሌ ክልል የሚያስተላልፈው የተሽከርካሪ መንገድ ዝግ መሆኑን ተናግረዋል። አቶ ዲደዋሪዮ የሞያሌ ወረዳ ንግድ ቢሮ ኃላፊ ናቸው። ከኬንያ መንግሥት በኩል ይህ እርምጃ ሲወሰድ በኢትዮጵያ በኩል ያለው አስተዳደር መረጃ አለመድረሱን ገልጸዋል። ምንም ምክክር አልተደረገም። መዘጋቱን ብቻ ነው ከኬንያ መንግሥት ባለስልጣናት የሰማ ነው። በሁለቱ መንግሥታት መካከል የተደረገ ምንም ውይይት የለም። አቶ ዲዳ ዋቆ ውሳኔው አነስተኛ ገቢ ያላቸው የሙያሌ ከተማ ነዋሪዎችን ስለሚጎዳ የኢትዮጵያ ሙያሌ አስተዳደር ስለ ሁኔታው የኬንያ መንግሥት ኃላፊዎችን እያማከረ ነው ብለዋል። እንደ አቶ ዲዳ በኬላ በኩል ይተላለፋሉ የተባሉት በሙሉ ለቀረጥ የማይበቁ የፍጆታ እቃዎች ናቸው። የኬንያ መንግስት ግን ለደህንነትና ግብር ለመሰብሰብ መንገዶቹ ዝግመውን እንዳለባቸው ነው ያስታወቀው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ